ዛሬ ከሰዓት በኋላ ለማ ዘንድ ትሄዳለህ? ዛሬ መሄድ አልችልም። እጥሩነች ጋ ያለውን ሰውዬ ስም ታውቀዋለህ? አዎን፣ አውቀዋለሁ። እጌታህ የጌታህ ዘንድ ደርሰህ መጣህ? የለም፣ ገና አሁን ልሄድ ነው። ጥሩነሽ ከአዲስ አበባ ስትመጣ የምታርፈው ማን ዘንድ ነው? አባቷ ዘንድ ይመስለኛል። ለእረፍት መሄድ የምትፈልጉ አባታችሁ ዘንድ ነው? አዎ አባታችን ዘንድ ነው። እግድቡ ጋር የቆሙት ሰዎች መሐንዲሶች ናቸው? የለም ዋናው ዲሬክተር እና ጸሐፊው ናቸው። የመሐንዲሱ ዘንድ ሄዳችሁ ስለ ምን ተጨዋወታችሁ? ስለ ግድቡ ነው። እኔና ለማ ዘንድ ያለው ጋዜጣ የማን እንደሆነ ታውቃላችሁ? የለም አናውቅም። የመሐንዲሱ ጋር ያለውን ጀልባ ተወስዱት ዘንድ ማን ነገራችሁ? አንድ ሴትዮ ነገረችን እዚህ ሆቴል ውስጥ እናርፍ ዘንድ ይፈቀድልናል አዎን ይፈቀድልናል ጥሩ ሲኔማ ታዩ ዘንድ ከእኛ ጋር መምጣት ትፈልጋላችሁ አሁን መምጣት እንፈልጋለን። ከዚህ ጋር የወሰዳችሁትን እንቁላል የት አደረጋችሁት? እቤት ውስጥ አደረግ ነው። እዚህ ከመጣችሁ ዘንድ ለምን ሲንማይታችሁ አትሄዱም? ጥሩ ሲኒማ ካለና አለን። አንድ አገር ሀብታም ትሆን ዘንድ ምን ማድረግ ያስፈልጋታል? ብዙ ሠራተኞች ያስፈልጋታል። በቀደም ለት ሐኪሙ ጋር የነበረው ሰውዬ አሁን አንተ ዘንድ ነው? አዎ እኔ ዘንድ ነው። እኛ ዘንድ የነበረውን ሰውዬ ታውቃለህ? አዎ አውቃለሁ። ጎማውን ይሸጥልኝ ዘንድ የነገርሁት ሰውዬ አንተ ዘንድ መጥቶ ነበር? የለም፣ ዛሬ አላየሁትም። ፎርሙን ይሞሉት ዘንድ ሰጣሃቸው? አሁን ሰጠኋቸው። እድንኳን ውስጥ እንተኛ ዘንድ ፈቃድ ያስፈልገናል። አዎን፣ ፈቃድ ያስፈልጋችኋል። ያለፈውን ደሞዛችንን እናገኝ ዘንድ ምን ማድረግ ያስፈልገናል? ለዲሬክተሩ መንገድ ያስፈልጋችኋል። እጥሩ ነች ዘንድ ያለውን ገንዘብ ወሰድኸው? የለም፣ አልወሰድሁትም። እመሐንዲሱ ዘንድ እንድትወስደው ወስደው። የነገርሁህን መኪና ገና አልወሰድኸውም? የለም፣ ገና አልወሰድሁትም። ብችል ዛሬ ከሰዓት በኋላ እወስደዋለሁ። የከበደ ባለቤት አንተ ጋር መጥታ ስንት ቀን ሰነበተች? አንድ ቀን ብቻ ውላ ወደ አገሯ ተመለሰች። ለማ ከመስሪያ ቤቱ ተሰናብቶ እማን ዘንድ ሄደ? እናትና አባቱ ዘንድ ሄደ። ጥሩነሽ አሁን ማን ዘንድ ናት? አጎቷና አክስቷ ዘንድ ናት። ዛሬ ምሳችሁን ትበሉ ዘንድ እለማጋ አትሄዱም? ዛሬ መሄድ አንችልም። ነገ ግን እኔ ብቻ እሄድ ይሆናል። ዛሬ ኔጋ ትመጡ ዘንድ ማን ነገራችሁ? ወይዘሮ ጥሩነሽ ነገረችን። ብዙ ገንዘብ አለህ? ለጊዜው የለኝም፣ ወደፊት ግን ይኖረኝ ይሆናል። አንድ የልጅ ልጅ ብትኖርህ አሜሪካ ታመጣት ነበር? አሁን በዚህ ዓመት አመጣት ነበር። ብዙ የጌጥ ዕቃ ቢኖርሽ ለማን ትሰጨዋለሽ? ለዮሐንስ ሚስት ትሰጣታለሁ። ፎቴውን ለመውሰድ መቼ ትመጣለህ? ነገ ጊዜ ስለሚኖረኝ እመጣለሁ። ዛሬ ከሰዓት በኋላ ጊዜ ከኖረህ ለምን ሐኪም ቤት አትሄድም? ሐኪሙ ሐኪም ቤት ውስጥ አይገኝም።